it's በኢትዮጵያ ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ለዘላቂ መፍትሄ ግን እርቀ ሰላም እንደሚያስፈልግ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታውቋል። በዚሁ ርዕስ ላይ የሚመክርና የመፍትሄ ሀሳብ የሚያመነጭ ጉባኤ ዛሬ በአዲስ አበባው የስብሰባ ማዕከል ተጀምሯል። በመክፈቻው ስነስርዓት ላይ የተገኘው እስክንድር ፍሬው ተከታዩን ዘገባ አድርሶናል። 97 ከመቶ የሚሆነውን ህዝብ የሚወክሉ የአገሪቱ ሰባት ዋና ዋና ሃይማኖቶች የተካተቱበት የኢትዮጵያ የሃይማኖት ተቋማት ጉባኤ የዘለቀውን አለመረጋጋት ለማስቆም ለሰላሙ ሂደትም የበኩሉን ለማድረግ ሲሰራ መቆየቱን ይናገራል። የተከሰተውን አለመረጋጋት የነበረውን ግጭት ተከትሎ የተፈጠረ ቁርሾ የቀጠለ ጥላቻ እንዳይኖር አብሮ መጓዝ የማይቻልበት ሁኔታም እንዳይፈጠር የሚያግዝ ጥረት የኢትዮጵያ መንግስት ሁኔታዎች መረጋጋታቸውን የቀደመው ሰላምም እየተመለሰ መሆኑን ይገልጻል። የኢትዮጵያ የሃይማኖት ተቋማት ጉባኤ ግን ዋነኛው ግብ እርቀ ሰላም ማምጣት መሆን እንዳለበት አስገንዝቧል። የጉባኤው የበላይ ጠባቂ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ ይህንኑ ነው ያንጸባረቁት። መንግስት ባስቀመጠው ህጋዊ አሰራር ችግሩ ለጊዜው ሰከን ያለ ቢመስልም አበው መተው ነገሬን ከተተው እንደሚሉት ሁሉም ቅሬታውን በመተው ወደ ፍጹም መግባባት ይደርስ ዘንድ ባለ ድርሻ ወገኖች ነገሩን በሰከንና ወንድማዊ በሆነ መንፈስ ተወያይተውበት እንዲህ ያለ የሀገርን አንድነት የሚፈታተን ጎጂ ድርጊት ዳግም እንዳይደገም የእርማ ስራ ሰርተውበት በሀገራዊና ወንድማዊ መንፈስ ተማምነው በእርቀ ሰላም ማህተም የሚያትሙበት፣ ለወደፊትም መሰል ችግር ተነስቶ ዜጎች እንዳይቸገሩ፣ እንዳይጎዱ የሚያስችል አመለካከትና አስተሳሰብ የሚያሳድጉበት የእርቀ ሰላም ስራ መሰራት አለበት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዋቅሰዩም ኢዶሳ በበኩላቸው ለእርቀ ሰላሙ ይበጃሉ ያሏቸውን የተለያዩ ነጥቦች ጠቅሰዋል። በሁለት ወይም ከዚያ በላይ በሆኑ ግለሰቦች፣ ቤተሰቦች ቤተሰቦችና ህዝብ መካከል የሀሳብ ልዩነቶች መከሰታቸው የማይቀር ሀቅ ነው። የሀሳብ ልዩነቶችን የምናስተናግድበትም ሆነ የምንይዝበት መንገድ ግን ሊጠቅመን ወይም ሊጎዳን የሚችልበት ሁኔታ ይኖራል። ስለዚህ በረጋ መንፈስና በማስተዋል የሀሳብ ልዩነቶችን ከያዝናቸው ለአብሮነታችን፣ ለሰላማችንና ለእድገታችን መፋጠን ያላቸው ጠቀሜታ ከፍተኛ ይሆናል። የሁላችን የሆነችውን የሀገራችንን ሰላም የሕዝቦቿን አንድነት ለመጠበቅ አባቶቻችን የተጠቀሙባቸውን የሽምግልና ዘዴዎች መዳሰሱና መከተሉ ጠቃሚ ይመስለኛል። ያለፉ መልካም ምሳሌነት ያላቸው ልምዶቻችን ለወደፊት ኃይል ሆነውን አዲስ ታሪክን ለመስራት የሚቀሰቅሱን መሆን ይኖርባቸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ ሼህ ሙሐሙድ አሚን ጀማልም ግጭትንና ጥላቻን በይቅርታ ልብ ማምከን እንደሚገባ ተናግረዋል። በሰዎች ማህበራዊ ግንኙነት ውስጥ የሀሳብ ልዩነትና የሀሳብ ግጭት መኖሩ የሚጠበቅና ተፈጥሯዊ ክስተት ነው። ይሁንና ዋናው ጉዳያችን መሆን ያለበት ልዩነቱን ለምን ተፈጠረ ሳይሆን ልዩነቱና ግጭቱ እንዴት እንደሚፈታ ማወቁ ላይ ነው። ከዚህ አንጻር የሀሳብ ልዩነቶች ላይ ተመስርቶ የሚመጣውን ግጭት በውይይት በሰከነ አካሄድና በሰለጠነ መንገድ እንዲሁም በጥበብና በብልሃት መፈታት አለበት። ይህ ግጭትን በሰላማዊና በሰለጠነ መንገድ የመፍታት የይቅርታና የእርቅ መንገድ በሃይማኖቶች የሚደገፍ ቅዱስ ስራ ነው። በመካከላችን እርቅና ሰላም እንዲሰፍንም ፍትህ እንዳይጓደል መጠበቅና ፍትሐዊ መሆን ይጠበቅብናል። ሁሉም ሃይማኖቶች ፍትህን በመጠበቅ ግጭትንና ጥላቻን በይቅርታ ልብ ማከም እንደሚገባም ያስተምራሉ። እርቀ ሰላም ሲባል ምን ማለት ነው? ሁሉም ወገኖች የሚጋሩት ተመሳሳይ ትርጉምስ አለ ወይ? በዚህ ጉባኤ ላይ የተገኙት የፌዴራልና አርብቶ አደር ጉዳዮች ሚኒስትር ካሳ ተክለ ብርሃን እርቀ ሰላም ለመንግስታቸው ምን ማለት እንደሆነ አብራርተዋል። ከግጭት በመለስ በሰላማዊ መንገድ በህጋዊ መንገድ ነጻ ሀሳባችን እያራመድን ሀሳባችንንም ሌላው ሰው እንዲገዛውና እንዲቀበለው ለማድረግ በሚያስችለን መንገድ የምንኖርበትን መድረክ የሚፈጥር መሆን አለበት ስለዚህ ስለ አንዳንዶች እርቅ ሲባል ህገ መንግስት አፍርሶ ሁሉንም ነገር ወደ አንድ በማምጣት ማስታረቅ ይቻላል ብለው የሚመኙ የሚያስቡ ሰዎች አሉ። ይሄ መቼም ሊሆን አይገባውም፣ ትክክልም አይሆንም። ህገ መንግስቱንም የማሻሻል የማስተካከል ጉዳይ እንኳ ቢኖር ራሱ ህገ መንግስቱ ባስቀመጠው ስርዓትና ህጋዊ መንገድ የሚከናወን መሆን አለበት የሚል እምነት እንዳለን በዚህ አጋጣሚ ግልጽ ለማድረግ ነው። በተረፈ ግን በጣም አባቶች በግልጽ እንዳስቀመጡት በዘር ምክንያት የሚመጣ ቁርሾ እንዳይኖር፣ በሃይማኖት ምክንያት የሚፈጠር ቁርሾ እንዳይኖር፣ በመልካም አስተዳደር ምክንያት የሚፈጠሩ ቁርሾዎች እንዳይኖሩ፣ እነዚህን ሰው ቅሬታና በልቡ ጥላቻን ይዞ አብሮ መጓዝ የማይችልበት ሁኔታ እንዳይፈጠር፣ በሰላማዊ መንገድ ባህላዊም ሃይማኖታዊም በሆነ ፖለቲካዊ የሆኑ እርቆችን እያረጋገጡ ህዝቡን አንድ አድርጎ ለሀገር ግንባታ እንዲቆም ማድረግ ያስፈልጋል የተባለው ትክክለኛና ተገቢ መሆኑን ለማስመር ነው። የጉባኤው አዘጋጅ የኢትዮጵያ የሃይማኖት ተቋማት ጉባኤ እርቀ ሰላምን እንዴት ይፈታዋል? ስለዚህ የጠየኳቸው የጉባኤው ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተከታዩን መልሰዋል። እርቅ ስትሉ ምን ማለት ነው? መንግስት እርቅ ዲፋይን የሚያደርግበት የራሱ መንገድ አለው። የሃይማኖት ተቋማት ደግሞ የራሳችንን እርቅ ስንል ምን ማለታችን እንደሆነ በመግቢያችን ላይ ዲፋይን አድርገናል። እኛ እርቅ ስንል እርቅ የሚጀምረው ሰው ከፈጣሪው ጋራ፣ ሰው ከራሱ ጋራ፣ ሰው ከአካባቢው ጋራ፣ ሰው ከሌላው ማህበረሰቡ ጋራ በሰላም መኖር አለበት የሚል ነው። ስለዚህ ከዚህ ትርጉም በመነሳት በየአካባቢው እነዚህ ከታች ከቀበሌ ድረስ ተወክለው የመጡ ሰዎች አሉ። ሁሉም በሃይማኖቱ ስለ እርቅና ስለ ሰላም ሲያስተምር፣ በዳይ ከተበዳይ ጋራ ቁጭ ብሎ በመነጋገር በመወያየት ሰላምን ማምጣት ይቻላል። ከሃይማኖት አስተምሮ በመነሳት ሁሉም ሃይማኖቶች ካለ ልዩነት በእርቅ ላይ የእያንዳንዱ ሰው ኃላፊነት እንደሆነ ያስተምራሉ። ስለዚህ ይህንን ኃላፊነታቸውን የሃይማኖት አስተማሪዎችና ዳኤዎች በአግባቡ እንዲወጡ ለማስገንዘብ፣ በህዝቦች መካከል መግባባት መተማመን እንዲኖር ሰላም ከግለሰብ የሚጀምር ስለሆነ ከግለሰብ ወደ ቤተሰብ ከቤተሰብ ወደ ማህበረሰብ እያለ የሚቀጥል ስለሆነ ከዚህ አንጻር እያንዳንዱ የሃይማኖት ተቋም የራሱን ተልእኮ ከእርቅ አንጻር እንዲሰራ ግንዛቤ ለመፍጠር የተጠራ ነው። የፖለቲካ ፓርቲ መሪዎችና ተወካዮች በዚህ ጉባኤ አልተጋበዙም። መጋቢ ዘሪሁን የዚህን ምክንያት ያብራሩት ገዢው ፓርቲ ራሱም አለመጋበዙም በመጥቀስ ነው። ተቃዋሚም ሆነ የመንግስት የፖለቲካ ፓርቲዎች የትኛውም የፖለቲካ ፓርቲ በዚህ መድረክ ላይ አልተጋበዘም። የመንግስት አካላት ለመክፈቻ ንግግር የኢትዮጵያ ሃይማኖት ተቋማት ጉባኤ ቅድም በመግለጫ የም እንዳልኩት ከተመሰረተበት ጊዜ ጀምሮ የሃይማኖት ጉዳዮች እንዲከታተል እንዲመዘግብ ስልጣን የተሰጠው የፌዴራል ጉዳዮች ሚኒስቴር ነው። ስለዚህ እነሱን በክብር እንግድነት ከመጋበዝ ያለፈ የገዥውም ፓርቲ የሆነ የተቃዋሚ ፓርቲ በዚህ መድረክ ላይ አልተጋበዘም። በመድረካችን ላይ እንዲሳተፉ የጋበዝ ናቸው ከሃይማኖት አባቶች ከሀገር ሽማግሌዎች ከንግዱ ማህበረሰብ ከሴቶችና ከወጣቶች የጠራናቸው ናቸው። ከመላው ሀገሪቱ ነው የመጡት እስከ አራት መቶ ሀምሳ የሚደርሱ እነዚህን አሁን ባልኩት በሃይማኖት ተቋማቱ ጋባዥነት የተጠሩ ናቸው። ስለዚህ የገዢ ፓርቲም ሆነ የተቃዋሚ ፓርቲ የስብሰባችን አልተጠሩም። ወደዛ የሚደርስበት የራሱ ሂደትና አካሄድ ስላለው በጉባኤው መክፈቻ ላይ የተናገሩት የተባበሩት መንግስታት የኢትዮጵያ አስተባባሪ አሁና ኦኑቺ አሳታፊነትን፣ ሰላምንና ገንቢ ውይይቶችን እንደሚያበረታቱ ገልጸዋል። ለህዝብ ተገቢ ጥያቄዎች ምላሽ መስጠት እንደሚያስፈልግም ጠቁመዋል። መሪዎች ለህዝባቸው ጥያቄ ምላሽ ሳይሰጡ ሲቀሩ ወይም በምክክርና በዲሞክራሲያዊ ሂደት ለውጥ የማምጣትን አስፈላጊነት ውድቅ ሲያደርጉ ሊከተሉ የሚችሉ አሳዛኝ ሁኔታዎችን በመላው ዓለም ተመልክተናል። ኢትዮጵያ መሪዎች የህዝባቸውን ተገቢ ፍላጎቶች፣ አሳሳቢ ሁኔታዎችና ህልም ሲያዳምጡ ምን ማለት እንደሆነ ለማሳየት እድሏ አላት ነው ያሉት። ሰላም ሊመጣ የሚችለውም በመግባባት ብቻ እንደሆነ እኚሁ የተባበሩት መንግስታት ተወካይ በንግግራቸው ማጠቃለያ አመልክተዋል። ንግግሬን ከዓለማችን ታላላቅ ሰዎች አንዱ በሆነው አልበርት አነስታይን አባባል እንዳጠናቀቅ ፍቀዱልኝ። እጠቅሳለሁ፣ ሰላም ኃይል በመጠቀም ሊጠበቅ አይችልም፣ ሊሳካ የሚችለው በመግባባት ብቻ ነው። የጥቅሱ መጨረሻ ነው ያሉት የጉባኤው የማጠቃለያ ሐሳብ የመንግሥት የሥራ ኃላፊዎች በተገኙበት በነገው ዕለት ይፋ እንደሚደረግ አዘጋጆቹ አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ